የኢትዮጵያ ወጣቶች የሥራ ፈጠራና አፍላቂነት በምሁራን ሲተነተን የኢትዮጵያውያን ወጣቶች የሥራ ፈጣሪነት ኑሮን የማሻሻል ራዕይና የአፍላቂነት ዝንባሌ ከቅርብ ዓመታት ወዲህ እየጎላ ሄዷል። የአሁኑ የተማረ ትውልድ ከበፊቱ ለየት ያለ ዝንባሌ ሊኖረው የቻለበትን ምክንያትና ስለ አጠቃላይ ዝንባሌው እንዲያብራሩ ሁለት ምሁራን ተጋብዘዋል። ዶክተር የራስ ወርቅ አድማሴ በአዲስ አበባ ዩኒቨርሲቲ በሶሲዮሎጂ ዲፓርትመንት ተባባሪ ፕሮፌሰር ናቸው። በፊት የጥናትና የአስተማሪነት ትኩረታቸው በገጠር ልማትና በገጠር ሁኔታ ላይ ያተኮረ ነበር። አሁን ደግሞ በከተሞች በመታየት ላይ ባሉ ለውጦች ላይ ያተኩራሉ። ዶክተር ገብረ ይቴንሶ ደግሞ በአዲስ አበባ ዩኒቨርሲቲ በሶሻል አንትሮፖሎጂ ዲፓርትመንት ተባባሪ ፕሮፌሰር ናቸው። የሶሻል ሳይንስ ኮሌጅ ዲን ሆነውም ያገለግላሉ። ሁለቱን ምሁራን ያነጋገረቻቸው አዳነች ፍሳሐዬ ነች። ዶክተር የራስ ወርቅ አድማሴ ኢትዮጵያውያን ወጣቶች ለስራ ያላቸውን ተነሳሽነት በማብራራት ይጀምራሉ። እንግዲህ በአሁኑ ጊዜ ምንም የማይታበል በወጣቱ ዘንድ ለስራ ተነሳሽነት እና ለአዲስ የስራ ዘርፍ አፍላቂነት ዝንባሌ አለ። ይህም ደግሞ በሀገሪቱ በተለይ በከተሞች፣ አዲስ አበባ ከተማ ብቻ ሳይሆን በመለስተኛ እና በአነስተኛ ከተሞች በሙሉ ይታያል። ይህንን እንግዲህ በሁለት አይነት ከፍለን ልናየው እንችላለን። በመጀመሪያ አንደኛ በግል ጥረት ብቻ የሚመጣ ተነሳሽነትና የአፍላቂነት ስንባል ያለ። ሁለተኛው ደግሞ በመንግስትና መንግስታዊ ባልሆኑ ድርጅቶችም እየታገዘ የሚመጣ አለ። ለምሳሌ ይሄ በጥቃቅንና አነስተኛ የሚባለው ሰፊ የስራ ዘርፍ ብዙ አይነት ስራዎችን የሚያቅፍ ፕሮግራም ታግዘው የሚንቀሳቀሱ በብዙ ሺዎች እንደም በመቶ ሺዎች የሚቆጠሩ ወጣቶች አሉ። እነኚህ ብዙዎቹ ቡድን የተደራጁ ናቸው። በአነስተኛ ሶስት አራት እየሆኑ የተደራጁ ናቸው። ለእነሱም ለምሳሌ የመስሪያ ቦታ፣ የገንዘብ ወይም የብድር አገልግሎት የመሳሰለው እየቀረበላቸው፣ እንደዚሁም ደግሞ የገበያ ማፈላለግ እርዳታ ከመንግስት እና መንግስታዊ ካልሆኑ ድርጅቶች እየቀረበላቸው በስፋት የሚሰሩ ናቸው። ቅድም ያልኳቸው ደግሞ በግል ራሳቸው ፈልገው የዕለት ጉድሳቸውን ለማግኘትና ከዛም አልፈው ለመሻሻል የሚጣጣሩ ወጣቶች የሚፈጥሩት አይነት ለየት ለየት ያሉ የስራ ዘርፎች አሉ። ዶክተር የራስ ወርቅ አያይዘውም የወጣት ኢትዮጵያውያን የስራ ተነሳሽነትና አፍላቂነት ውጤቶች አብዛኞቹ ለህብረተሰቡ ጠቃሚና በጎ ሲሆኑ አንዳንዶቹ ደግሞ ጎጂ ሊሆኑ እንደሚችሉ አብራርተዋል። ከነኝ ውስጥ አብዛኛዎቹ በጎ ለህብረተሰብም ጠቃሚ የሆኑ ሲሆኑ፣ አንዳንዶቹ ደግሞ በጥቂት ወጣቶች የሚጀመሩና የሚካሄዱ አዳዲስ የስራ መስኮች ለህብረተሰቡ ጎጂም ሆነው ይታያሉ። ጎጂ ሊሆኑ ከሚችሉት ውስጥ ከአመንዝራነት ጋር የሚያያዙ ወይም ወደዛ የሚያያዙ ለምሳሌ የማሳዥ ቤቶች መስፋፋት እንደዚህ እንደዚህ የመሳሰለውን የአልባሌ የሆነ አይነት የታክሲ አገልግሎት የመሳሰለው ይገኙባቸዋል። ግን እነኝህን ለመዝለል ይቻላል፣ ምክንያቱም ጥቂቶች ስለሆኑ መታረምም ያለባቸው ነው። በአብዛኛው ግን ጠቃሚ በሆኑት የስራ መስኮች የሚሳተፉት ናቸው። እንግዲህ በብዙ መቶ ሺህ የሚቆጠሩት ከነኚህ ውስጥ ለምሳሌ አንዳንዱን ቁጥር ልናስቀምጥለት እንችላለን። ለምሳሌ ፎርቹን ጋዜጣ የኢትዮጵያ ዜና አገልግሎትን በመጥቀስ እንደዘገበው ከሆነ በአማራ ክልል ውስጥ ከዩኒቨርስቲዎች ከተመረቁ ዘንድሮ ከተመረቁት ተማሪዎች ውስጥ ስድስት ሺህ ዘንድሮ አስራ ስድስት ሺህ አምና ስምንት ሺህ የሚሆኑት በነኚህ በጥቃቅንና በአነስተኛ ኤንተርፕራይዞች ገብተው ይሰራሉ ይላል። ይሄ እንግዲህ እንዳለ እንኳ ባንወስደውና ቁጥሩን ግማሹን እንኳ ይሆናል ብለን ብንወስደው በጣም ትልቅ ቁጥር ነው። ስለዚህ እንግዲህ ብዙዎቹ የዩኒቨርሲቲ ተመራቂዎች የመንግስትን እጅ አያውም ለቅጥር ማለት ነው። ዶክተር የራስ ወርቅ ድሮ በብዛት ያልነበሩ በአሁኑ ወቅት ግን በወጣቶች ለስራ ተነሳሽነት ምክንያት እየተስፋፉ ስለሄዱ የስራ አይነቶች ሲያብራሩ በኢትዮጵያ አቆጣጠር ከ1997 እስከ 2002 ዓ ም በነበረው ጊዜ ውስጥ የባልትና ኢንተርፕራይዝ በከፍተኛ ደረጃ እንደ ተስፋፋ ገልጸዋል። የበሰለ ምግብ አቅራቢዎችም ቁጥራቸው በሚገርም አኳሃን እንደ ጨመረ ጠቁመዋል። የቀብር ስነ ስርዓት አስፈጻሚ አካላትና ሌሎች ከዚህ በፊት ያልነበሩ የአገልግሎት ሰጪ ስራዎች እንደ ተጀመሩ፣ የመብራት የውሃና የስልክን እንዲሁም ሌሎች ክፍያዎችን ከባለቤቶቹ ተቀብለው በመክፈል የሚያገለግሉ ሰዎች እንዳሉ፣ በአብዛኛው እነዚህን ሁሉ የሚጀምሩት ታዲያ ወጣቶች እንደሆኑ ዶክተር የራስ ወርቅ ገልጸዋል። ዶክተር ገብሬ እንትሶ በበኩላቸው ዛሬ ያለው ወጣት በአብዛኛው የተገኘውን ስራ የሚያከብርና የሚቀበል ነው ይላሉ። ከዚህ በፊት እንደነበረው ሳይሆን ዛሬ ያለው ወጣት በአብዛኛው የተገኘውን ስራ የሚያከብርና የሚቀበል መሆኑ ነው። እኔ እድሜ ዛሬ ሀምሳ ሀምሳ አንድ አካባቢ ነኝ። በእኔ እድሜ እንኳን እስከማውቀው እንዲህ አይነት ነገር ለመጀመሪያ ጊዜ ነው አሁን የሚታየው። ብዙ ሰው እዚህ ሀገር ውስጥ ዝቅ ያለ ነገር ከሚሰራ ሌላ ሀገር ነው መስራት የነበረ የሚመርጠው። ይሄ ሁሉ ቀርቶ ዛሬ አብዛኛው ወጣት ያገኘውን ስራ ይሰራል። ዶክተር ገብሬ ይሄ ዝንባሌ ከየት መጣ? በፊት የነበረው ትውልድ ሁለተኛ ደረጃ ትምህርት እንኳን ጨርሶ የመንግስት ስራ ነበር የሚጠብቀው እንደ አስተማሪነት ወይም የመሳሰሉት ነገሮች በራስ አነሳሽነት ይህን ያክል ዝንባሌ አልነበረም እና በወጣቶች ዘንድ ይሄ ዝንባሌ ከየት መጣ? የተለያዩ ነገሮች ወደዚህ ያመሩ ይመስለኛል። አንደኛው በአሁኑ ሰዓት ኢትዮጵያ ውስጥ የልማት እንቅስቃሴ አለ፣ ከፍተኛ የሆነ ልማት እንቅስቃሴ አለ። ይሄ መንገድ ይሰራል፣ ህንፃዎች ይሰራሉ። ይሄ ስራ ወጣቱን ይጋብዘዋል፣ ወጣቱን ይፈልገዋል። ስለዚህ ወደዚህ ስራ በሙያ የሚገባበትም አጋጣሚ አለ በ ጉልበትን የሚሰሩበት አጋጣሚ ያለ ይሄ እንደ አንድ ፋክተር ሊወሰድ ይችላል። ያለው የልማት እንቅስቃሴ የስራ እድል መኖር የፈጠረው ነገር ነው። ሁለተኛ የሙያ ስልጠና በስፋት ይሰጣል። ከወትሮ በተለየ በአሁኑ ጊዜ ኢትዮጵያ ውስጥ በመንግስት የሙያ ማሰልጠኛዎች ስልጠና ይሰጣል፣ በግል ተቋማት ስልጠና ይሰጣል ማህበራትና በጎ አድራጎት ድርጅቶች ወይም ማሰልጠኛ ከፍተው ወይም ደግሞ ስልጠና የሚገባቸውን ሰዎች መልምለው ይረዳሉ። እነዚህ እነዚህም የዚህ ወደ ስራ ፈጠራ ወደ ስራ ዝንባሌ እንዲያመሩ አስተዋጽኦ ካደረጉት ጉዳዮች አንዱ ነው። ሌላው የባጀት መኖር ነው። ኔ ወጣቱ እኛ አስታውሳለሁኝ ወጣቱ ወደ ስራ ገብቶ ልንቀሳቀስ የሚያስችል የባጀት ምንጭ አልነበረም። በአሁኑ ሰዓት ቅድም ዶክተር ራስን ጠቀስ አርገውታል ማይክሮ ፋይናንስ የሚባል ስርዓት አለ። ወጣቶች ተዝራጅተው ገንዘብ ከመንግስት ማግኘት ይችላሉ። ቤተሰቦችም እንዲሁም ንብረት ሸጠው ልጆቻቸው ወደ ስራ እንዲገቡ የሚያደርጉባቸው አጋጣሚዎች አሉ። ውጭ ሀገር ያሉ ወዳጆች አረብ ሀገር ሄዱ የሚሰሩ ሴቶች ሴቶቻችን ገንዘብ ልከው ለወንድሞቻቸው፣ ለጓደኞቻቸው ታክሲ ገዝተው እንዲህ እንዲህ አይነት ስራ ላይ የሚሰማሩ ይደረጋል። በጎ አድራጎች ድርጅቶችም ይረዳሉ። ይህም እንደዚሁ ሌላው ምቹ ሁኔታን የፈጠረ ጉዳይ ነው ብሎ መውሰድ ይቻላል። ምናልባት በአራተኛ ደረጃ ማንሳት የሚፈልገው በፊት ከምናውቀው በተለየ መልኩ ተደራጅቶ የመስራት ባህል እየተስፋፋ መጥቷል። ወጣቶች በማህበራት ይደራጃሉ። በገቢ ማስገኛ መንገዶች ሲደራጁና ሲደራጁ ብድር የማግኘት ዕድላቸው ሰፊ ነው። ቦታ ማግኘት፣ ቁሳቁስ ማግኘት፣ ስልጠና ማግኘት ይሄ ይሄ ነገር ስላለ ወደዚህ ወደ ስራ ዝንባሌ እንዲገፉ ረድቷቸዋል። እንደው በቅርብ ጊዜ ያገኘት አንድ መረጃ አለ። ለምሳሌ የአዲስ አበባ ወጣቶች ማህበር ተደራጅተው እየተንቀሳቀሰ ነው ያለው ከሁለት ሺ ሁለት እስከ ሁለት ሺ አምስት ባለው በሶስት አመት ጊዜ ውስጥ አራት ሺ ለሚሆኑ ወጣቶች የስራ ዕድል እንዳስገኘ ከአስራ አምስት ሺህ በላይ ለሚሆኑ ወጣቶች ደግሞ ስልጠና እንደሰጠ ሪፖርት ያነበብኩበት አጋጣሚ ነበር። እና እነዚህ የተለያዩ ነገሮች ተደማምረው ነው የወጣቱን ቀልብ ወደ ስራ ወደ ፈጠራ የሳቡት ማለት ይቻላሉ። ዶክተር የራስ ወርቅ እንግዲህ ይሄ ዝንባሌ ምን ያህል የተስፋፋ ነው? የተወሰኑ ወጣቶች ናቸው ወይስ ብዙ የኢትዮጵያ ወጣት ገጠርም ያለ ከተማም ያለ የዚህን እድል የሚያገኙት ምን ያህሎቹ ናቸው? ይሄኛውን ነካርጌ አሁን ዶክተር ገብሪን ባቀረብሽለት ጥያቄ የጀመረውን ለምን ከየት መጣይ እንዴት መጣይ የሚለውንም ላይ ለመጨመር እፈልጋለሁ። በመጀመሪያ እንግዲህ እነኝህ ቁጥሩን በሚመለከት ከሁለት አንጻር ሙሉ እንኳ ቁጥር ባናገኝ አንዳንድ ጠቋሚ ቁጥሮች ማግኘት እንችላለን። አንደኛው በተለያዩ ወነኝ ሀዲስ የስራ ዘርፎች እነኚህ የስራ ዘርፎች ምን ያህል ድርጅቶች ተቋቁሟል፣ ምን ያህል ድርጅቶች ፈቃድ አውጥተው እየሰሩ ነው ከሚለው ልናይ እንችላለን። ደግሞ በሌላ በኩልም ለምሳሌ በአማራ ሪጅን ብቻ ከተመረቁት ምን ያህሉ በራሳቸው ስራ ወደ መግባት አመሩ በሚለውም እናያለን። ቅድም ያንን የጠቀስኩ ይመስለኛል። ግን ከስራ አንጻር ለምሳሌ አሁን በአስር አመት ውስጥ ብቻ የባልትና ስራ በአዲስ አበባ ብቻ ሀያ ሁለት ነበሩ ሀያ ሁለት የነበሩት በአስር አመት ውስጥ ሁለት ሺ ሁለት ላይ አንድ ሺ ሰባት ደረሱ እንግዲህ ይሄ ብዙ እጥፍ እድገት ያሳያል የበሰለ ምግብ አቅርቦት የሚሰሩቱ ማለትም ኬተሪንግ የሚሰሩት በአስር አመት ውስጥ ከሶስት መቶ ዘጠና አንድ ወደ አምስት ሺ ሰባት መቶ ዘጠና ዘጠኝ አደጉ በአዲስ አበባ ከተማ ብቻ እነኝህን የሚያንቀሳቅሱ የጥበቃ ስራ ምንም ያልነበሩት እስከ አስራ ዘጠኝ መቶ ዘጠና ሰባት በአምስት አመት ውስጥ አስራ ስምንት ድርጅቶች ተፈጠሩ። ፈቃድ አውጥተው ብዙ የጥበቃ ሰራተኞችን የሚያሰማሩ ድርጅቶች ወይም እነኝህ ሴኪሪቲ ኦርጋናይዜሽን፣ እንደዚህ አይነቶቹ ውስጥ የሚገቡት ወጣቶች ናቸው። የሚጀምሩትም ወጣቶች ናቸው። ስለዚህ ቅድም ደግሞ የተባለው ለምሳሌ የጥቃቅንና አነስተኛ የሚፈጥሩት የሚገቡት ለምሳሌ የብረት ስራ፣ የእንጨት ስራ ወይም ፈርኒቸር ስራ የመሳሰሉ ውስጥ የሚገቡት በጣም በርካታ ናቸው። ዶክተር የራስ ወርቅ አድማሴ በወጣቶች ዘንድ እንዲህ አይነቱ የስራ ተነሳሽነት ዝንባሌ ከየት መጣ ለሚለው ጥያቄ በሰጡት ምላሽ በሀገሪቱ ውስጥ ትልቅ የኢኮኖሚ ትራንስፎርሜሽን ስላለ ድሮ በቤት ውስጥ ይከናወኑ የነበሩት ነገሮች አሁን ወደ ሸቀጥነት የተለወጡ መሆናቸው አንድ ምክንያት ነው ይላሉ። አንደኛ በሀገሪቱ ውስጥ ትልቅ የኢኮኖሚ ትራንስፎርሜሽን አለ። አንዱ ድሮ በቤት ውስጥ ይሰሩ የነበሩ ነገሮች፣ ይካሄዱ የነበሩት ተግባሮቶች አሁን ወደ ሸቀጥነት ተለውጠዋል። አሁን እነኛን ተግባሮች አንድ ሰው በቤቱ አያካሂዳቸውም። ይህ አገልግሎት ሸቀት ሆኖ እነኛን የምግብ ግብዓቶች ከባልትና ድርጅቶች ነው ሄደን የምንገዛቸው። ይሄ ደግሞ ከብዙ የኢኮኖሚ ሁኔታ ጋር የተያያዘ ነው። ማለትም ይህን የምንገዛ ሰዎች እኛ ራሳችን ሰራተኞች ስለሆን እነኝህን ነገሮች ወንዶቹም ሴቶቹም በቤታችን አናካሂዳቸውም። እንደገና የቤታችን ሁኔታ ራሱ አሁን የምንኖረው በጣም ጥቃቅን በሆኑ ግቢዎች ወይም ደግሞ እንደውም ግቢ ሳይሆን በፎቆች ውስጥ ስለምንኖር በዚህ የተነሳ እነኚህን የምግብ ግብዓቶች በቤታችን አካባቢም ሆነ በቤታችን ውስጥ ልናካሄዳቸው አንችልም፣ መግዛት አለብን። ሌላው ራሱ ሙያውም ቢሆን ስፔሻላይዝድ እየሆነ ነው። ይህንን ሙያ የሚያውቁት ሰዎች የተወሰኑ እየሆኑ መጥተዋል። የስራ ክፍፍል እንደ ዘመናዊ ህብረተሰብ ሁሉ እየጨመረ መጥቷል ማለት ነው። ከዚህ ጋር እንግዲህ የአስተሳሰብና የጠባይ ለውጥ መጥቷል። ቅድም ዶክተር ገብሬ እንዳለው ወጣቱ እንደ በፊቱ ራሱን በትምህርት ገበታም ላይ የሚያዘጋጀው ለመንግስት ጸሐፊ፣ የመንግስት ሰራተኛ በመሆን የአደባባይ ሰው ለመሆን ሳይሆን በአብዛኛው ስራ የሚፈጥርና ስራ የሚሰራ በእጆቹ ስራ የሚሰራ ባለሙያ ለመሆን ጭምር ነው። ይሄ በፊት በኢትዮጵያ ውስጥ የተለመደ አልነበረም። እንደነ ኬንያ ያለው ህብረተሰብ ውስጥ ሰው በከተማና በገጠርም እየኖረ በእጁም እየሰራ በአእምሮውም እየሰራ የሚኖርበት አይነት አካሄድ ተስፋፍቶ ሲኖር፣ በእኛ ሀገር ግን ከቀድሞ ስርዓት ጋር በተያያዘው ሰው የአደባባይ ሰው መሆን ወይም ደግሞ ገጠር መቆየት ወይም ደግሞ የአደባባይ ሰዎች የቤት ውስጥ አገልጋይ የመሆን እድል ነበረ። አሁን ከዚህ እየተላቀቀ ሄዷል። በአሁኑ ጊዜ በሌላ በኩል ደግሞ አንድ ተጨማሪ ምክንያት አለ። ይኸውም የእጅ ስራ ዋጋው ከፍ ብሏል። እንደ ድሮ አይደለም። የገበሬውም በእጁ ሰርቶ የሚያመርተው ውጤቱ ከፍተኛ ዋጋ እያመጣ ነው እንደገና ደግሞ የከተማም ውስጥ በእጅ የሚሰሩ የሙያ ስራዎች ውጤቶች ከፍተኛ ዋጋ እያመጡ ናቸው ለምሳሌ አንድ ግንበኛ በቀን መቶ ሀምሳ ብር ያገኛል በአነስተኛው አዲስ አበባ ውስጥ ይሄ ማለት እንግዲህ ሰላሳ ቀን ቢሰራ አራት ሺ አምስት መቶ ብር ማለት ነው ይሄ ማለት ደግሞ ምናልባት የአንድ ረዳት ፕሮፌሰር ደሞዝ ማለት ነው የአንድ ገበሬ የሚያመርተው ጤፍ ዋጋ በአሁኑ ጊዜ ሁለት ሺ ሁለት ሺ ሁለት መቶ ብር ይሸጣል። ይሄ የአንድ አሁንም ረዳት ፕሮፌሰር የወር ግማሽ ደሞዝ ማለት ነው። ስለዚህ ብዙ ሰዎች አሁን ወደዛ እየታሳበው ናቸው። አሁን አላነሳነው እንጂ እስካሁን ድረስ ወደ ግብርናም እየገቡ ናቸው የተማሩ ሰዎች። እንደ አጋጣሚ ከዚህ በፊት በአዲስ አበባ አጠገብ ባለ ከተማ ሱሉልታ ከተማ አንዱን ወጣት ሳናግረው እሱ ተምሮ የመንግስት ሰራተኛ ሆኗል እና ምን ይለኛል? ይቆጨኛል፣ ጓደኞቼ እኔ ወደ ኮሌጅ በምገባበት ጊዜ እነሱ ቤተሰቦቻቸውን ገንዘቡን ስጡን ብለው ወደ ላም ማርባት ገቡ። እነሱ በአሁኑ ጊዜ ቱጃር ሆነዋል፣ እኔ ግን አሁንም ከወር ወር አልደርስም ይለኛል እና እንደዚህ አይነት ገንዘብ የሚያፈሩበት ሁኔታ ተፈጥሯል። በአሁኑ ጊዜ በኢትዮጵያ የሚከበረው ጥሩ ገቢ የሚያስገኝ ማንኛውም ስራ ሆኗል። ዶክተር ገብሬ የአመለካከት ለውጥ አለ። ኢትዮጵያ ውስጥ ከፍተኛ የሆነ ያስተሳሰብ ለውጥ በወጣቱ ዘንድ አለ። ይሄ የአስተሳሰብ ለውጥ ከምን መጣ ተብሎ ቢጠየቅ በመንግስት በኩል ሆን ተብሎ በየአጋጣሚው የግንዛቤ ማስጨበጫ ትምህርቶች ይሰጣሉ፣ በካድሬዎች ይሰጣሉ፣ በየትምህርት ቤቶች ይሰጣሉ፣ በተደራጁ ወጣቶችም ዘንድ ይሰጣል። እንዲሁ እንደው አድማጮቻችን እንዲያስታውሱት ለመጥቀስ ያህል አዳዲስ ቋንቋዎች አሉ። በአሁኑ ሰዓት ኢትዮጵያ ውስጥ የምንጠቀማቸው ቮካብራሪዎች በስፋት እየገቡ ለምሳሌ ስራ መፍጠር ከጠባቅነት መውጣት፣ ይህነትን መዋጋት፣ ውጤት ተኮር፣ እንደነዚህ አይነት ቃላቶች በስፋት እየተፈጠሩ በወጣቱ አይምሮ በታዳጊው ጭንቅላት ይጠቀጠቃሉ። በእድሜ ገፋና ጠና ያለው ጋር ቢደርሱ እነዚህ ቃላት ምናልባት ጥቃቱም እየሞላ ስለሆነ ነጥረው ሊመለሱ ይችላል። ወጣቶቹ ጋር ግን ሲመጡ ሰተት ብሎ ነው የሚገቡት፣ ጥብቅ ብሎ ነው የሚቀሩት። የህይወታቸው የማሰቢያ የመስሪያ መሳሪያ ሆነው ነው የሚያገለግሏቸው እና የአመለካከት ለውጥ አንድ ትልቅ ፋይዳ ያለው ጉዳይ መሆኑን ለማብሰር ስለፈለኩኝ ነው። በሌላ በኩል ደግሞ ዶክተር ገብሬ ይሄ ዝንባሌ ጥሩ ሊሆን ይችላል። ወጣቶች እራሳቸውን ለማሻሻል መሞከር፣ ገንዘብ ለማግኘት መሞከር ጥሩ ሊሆን ይችላል። በአንድ በኩል ደግሞ ያለው የወጣት ዝንባሌ እንደዛ ከሆነ በአንድ ሀገር እንግዲህ ምሁራንም ያስፈልጓታል የተራቀቁ ነገሮችንም ለመፍጠር ሆነ ጥናትና ምርምርም ለማካሄድም ሆነ ያስፈልጓታል። እና እሱ ሊጎዳ የሚችልበት ሊኖር ይችል ይሆን እዚህ አብዛኛው ወጣት ትኩረት ገንዘብ ማግኘቱ ላይ ብቻ ከሆነ፣ በትምህርት ዙሪያ እውቀት በማዳበር ዙሪያ ጉዳት ይመጣ ይሁን ወይ የሚል ስጋት ነው ያነሳሽው። አሁን ላይ ሆነን ስንመለከት ይሄ እንደ ትልቅ ስጋት ሆኖ የሚታይበት አጋጣሚ አይደለም። በአሁኑ ሰዓት ኢትዮጵያ ውስጥ ትምህርት ቤቶች በከፍተኛ ቁጥር እየተስፋፉ ነው። ጥቂት የነበሩ ዩኒቨርሲቲዎች ሶስት፣ አራት፣ አምስት የነበሩ ዛሬ ወደ ሰላሳ አንድ ደርሰዋል። እነዚህ ዩኒቨርሲቲዎች እያስተማሩ ነው ያሉት። በጣም ብዙ ተማሪዎች አሏቸው። በእርግጥ በመንግስት ተቋማትም ሆነ በግል ተቋማት አካባቢ ያው ብዛት እየጨመረ ሲሄድ ጥራት ላይ ተጽዕኖ ማሳደረው አይቀርም። በዚህ የተነሳ ምናልባት አሁን የምናሰለጥናቸው በቅርብ በሰለጠኑትም በዓለም አቀፍ ስታንደርድ ሊይዙ የሚጨብጡ የሚገባውን ክህሎት ያላያዙ ሊሆን ይችላል። ወደፊት ግን ያው ኮንሶሊዴት የማድረግ የመጠናከር የማጠናከር ስራ ስለሚሰራ ወደ ጥራቱ ይገባል ብለን እንጠብቃለን። በዚህ በሙያ ትምህርት ቤቶችም አካባቢ እንደዚሁ አብዛኛው ለቢዝነስ ተብሎ ስለሚከፈቱ የተሟላ እቃ ባልነበረበት በሌለበት ሁኔታ ስለሚያሰለጥኑ ምናልባት በቂ ክህሎት ይዘው ላይወጡ ይችላሉ። ከብዙ ግን በጥቂቱም ቢሆን ቅድም ባሳየ ነው መልክ ብዙዎቹ ተጠቃሚ ሆነዋል። የተወሰኑቱ ተጠቃሚ ሆነዋል። የጥራት ጉዳይ እንግዲህ በተቋማት አካባቢ ያለውን ነው እንጂ ማየት ብዙዎቹ ወጣቶች በአሁኑ ሰዓት ወደ ትምህርትን ወደ ኋላ ሲተው ወደ ንግድ ገፍተዋል። ወደ ገንዘብ ማግኛ ስራ ገፍተዋል። አይደለም እንዲያውም ወደ ገንዘብ ማግኛ ስራ ለመግባት ስልጠና ይመርጣሉ። በነገራችን ላይ እኔ አሁን የመስሪያ ቤት መጥቀስ አልፈልግም እንጂ ከገጠር አካባቢ አዲስ አበባ መጥተው ለመኖር እድሉ ያላገኙ ሰዎች የተወሰኑ የመንግስት ስራ ይዙና በትንሽ ደሞዝ አዲስ አበባ ወይም ዋና ከተማዎች ላይ መጥተው የሙያ ትምህርት ይማራሉ። የሙያውን ትምህርት ሲማሩ በፊት ይሰሩት የነበረውም ስራ ትተው ወደኋላ ተመልሰው ወደ መጠበት ተመልሰው የስራ ድል እየከፈቱ እየገቡ ነው እና አይ ቲንክ ወደ የተሻለ ሳክሰስፉል ወይም የተዋጣ ስራ ለመስራት እውቀት አስፈላጊ መሆኑን የተረዳ ወጣት ነው አሁንም እዚህ ያለው፣ እንጂ እንዲሁ ለገንዘብ ብቻ ሲል የገባና የሚንቀሳቀስ አይመስለኝም። ግን እንደ ችግር ሊነሳ የሚችል ጉዳይ እንዳለም ይታየኛል። ለምሳሌ ሲለፉ ሲዳክሩ ሳይታዩ፣ ወይ ውርስ ሲያገኙ ወይም ከውጭ ሀገር ገንዘብ እንደ ተላከላቸው ሳይሰማ በአቋራጭ የሚከብሩ ወጣቶችም ሰዎችም እንዳሉ ይስተዋላል። ይሄ እንግዲህ ገንዘብ ከየት መጣ ብባል ከአንድ ወገን ነው የሚሆነው። ወይ መንግስት ገቢ መሆን ከነበረበት ወይም ከሌሎች ሰዎች በሆነ አጋጣሚ እየተወሰደ ነው ለሌሎቹ መክበሪያ የሚሆነው። እና እንዲህ አይነት ባህርያት ይታያሉ። ወደፊት ሊታረሙ የሚገቡ ናቸው ብዬ አስባለሁ። ይህን ተነሳሽነት የሚፈታተኑ ብዙ ነገሮች አሉ። እኔ ሁለት ዋና ነገር የምላቸው እንግዲህ ስሙን ጠበቅ አድርገን ሙስና ሙስና እና ከሙስና ጋር ተያይዞ በአቋራጭ ያለ ልፋት በአጭር ጊዜ መክበር፣ የአንዳንዶች መክበር ለሌሎች የሚሰጠው አሉታዊ የሆነ ትምህርት አንድ ትልቅ ጉዳይ ይመስለኛል። ከጠንካራ ስራ ይልቅ መልካም ግንኙነት ወይም ጠቃሚ ግንኙነት እና ከዛ ጋር የሚመጣው እንግዲህ ሙስና እና በዛ የመክበር ነገር ነው። ሌላው ችግር የትምህርት ጥራት ማነስ እንደሆነ ዶክተር የራስ ወርቅ አድማሴ ጫና አድርገውበታል። ሌላው ትምህርትን በተመለከተ እሱንም ዶክተር ገብሬ አንስቶታል። የጥራት ማነስ እኔ እሱን ጫና አድርጌ መናገር እፈልጋለሁ። በአሁኑ ጊዜ የኢትዮጵያን ልማት የኢትዮጵያን ሕዝብ ጥቅም በአሁኑም ጊዜ፣ ወደፊት ደግሞ በረዥም ጊዜ ሊፈታተነው የሚችል መጥፎ አስማሚያ ጥራት እየቀነሰ እየወደቀ መሄድ ነው። ይሄንን መንግስትም በየሁኔታው በየቦታው ያነሰዋል፣ ነገር ግን ርማት ይደረጋል ይባላል። እኔ ግን ቀደምት በሆነው በአዲስ አበባ ዩኒቨርሲቲ ነው የምሰራው። በዛ ዩኒቨርሲቲ ጭምር ከአመት አመት የአንድር ግራጁዌት የምንለው ወይም የቅድመ ዲግሪ ከዛ በኋላ የኤምኤ እና የፒኤችዲ ፕሮግራሞች ሁሉ የሚያስተምሯቸውም ላይ ይሄ ተጽዕኖ ያደርጋል። ስለዚህ ከአሁኑ ጠንካራ የሆነ እርምጃ ካልተወሰደ በእነህ በሁለት ጉዳዮች ላይ ማለትም በትምህርት ጥራት ላይ እና ደግሞ ሙስናን በመቆጣጠር ላይ ማጥፋት እንኳ ባይሆን ሙስና የጠፋበት ኅብረተሰብ አይተን ስለማናውቅ ቢያንስ መቆጣጠር አለብን። ያም ደግሞ መቆጣጠር ራሳችንን ከሌሎች በሙስና የላቁ አገሮች እና ህዝቦች ጋር በማወዳደር ሳይሆን ከራሳችን ጋር በማወዳደር ወደ ዶክተር ገብርኤል ለሂድና የወጣቶች ዝንባሌ በአሁኑ ጊዜ ምን እንደሆነ አይተናል። የአፍላቂነቱ ጉዳይ በሚችሉት የስራ ማስፋቱም ስራ ፈጣሪነትን የመሳሰሉት እና ከዛ ጋር ተያይዞ እንግዲህ ከአጠቃላይ ህዝብ አንጻር ሲታይ የሚበዙት ወጣቶች ናቸው ነው የሚባለው፤ እና ይህ ዝንባሌያቸው ከቁጥራቸው ጋር ተያይዞ ለሀገሪቱ የሚኖረው ጥቅም ምን ይሆናል? ር የራስ ወርቅ አሁን ያነሷቸው ላይ ከፈጠራ ጋር የተወሰነ ብዬ ወደ ዋናው ጥያቄ ልመለስ። በእርግጥ በስፋት ባናይ ባይታወቅ፣ አልፎ አልፎ በዋናው ከተማ በአዲስ አበባም በክልሎችም የፈጠራ ስራዎች ይታያሉ። ለምሳሌ አዲስ አበባ ላይ ጭስ የማያወጣ የከሰል ምድጃ የሰራ ወጣት እንዳለ ሰምተናል። ቀደም ብሎም ከዚህ በፊት የቡናና ሻይ ማሽን እንደዚሁ አዲስ አበባ ላይ በወጣትነት ዕድሜ ያለ ልጅ ነው የሰራው። ዛሬ ገበያ ላይ የዋለ ማሽን ነው። በቅርብ ጊዜ አላባ የሚባል አካባቢ ወደ ደቡብ ኢትዮጵያ የቲቪ አንቴና የሰራ ልጅ አለ አስራ ሰባት ና አስራ ስድስት ዓመቱ ነው አሉ። አስረኛ ክፍል ተማሪ። አካባቢው አይስብም፣ ቲቪ አንቴና የለም። ልጁ ግን በሙከራ በዛ እድሜ ቲቪ መሳብ ቻለ። የእግር ኳስ እያሳየ ነው ይባላል። ይሄው ልጅ የሬዲዮ ሞገድ ሰርቶ በሞባይል ሬዲዮ ለጓደኞቹ እንደሚያስተላልፍ ራሱ ባል በሰራው ትንሽ ስቱዲዮ የሚያስተላልፈውን ጓደኞቹ በሞባይል እንደሚያዳምጡም የሰማሁት ነገር አለ። እዛ ሐዋሳ አካባቢ ከሰላሳ እስከ አርባ ሰው የሚይዝ ዘመናዊ ጀልባ የሰራም ወጣት እንዳለ ሰምቻለሁኝ። ሲዳማ አካባቢ አሁንም አንዲት ወጣት ልጅ ንጹህና የተበላሸ እንቁላል የሚለይ ማሽን እንደሰራችም እንደዚሁ ሰምቻለሁ። እነዚህ እነዚህ እንግዲህ ስራዎች ይህን በቅርብ የሰማሁትን ነው ያነሳሁልሽ እንጂ በአዲስ አበባም በሌሎችም ክልሎች ብዙ አሉ። እነዚህ ነገሮች እንግዲህ በምን አይነት ሁኔታ ውስጥ ነው ልጆቹ የሚሰሩት ስንል እሚገርም ነው የሚሆነው። እነዚህ ልጆች በራሳቸው ተነሳሽነት በራሳቸው ፈጠራ አስተሳሰብ ወደዚህ ወደ ውጤት ወደ ያመራስ ላይ እያሰሩ ያሉት። ሁለተኛው ከዚህ ጋር ተያይዘው ልነሳ የሚገባው በሌላው ዓለም የሳይንስ ሙከራ ሲደረግ እንዲሁ ለእውቀቱ ሲባል ነው። የእኛዎቹ ግን ችግር ፈቺ የሆነ አይነት ነው ፈጠራ የሚሰሩት። እኛ ልጆች እየተመራመሩ ያሉት ከሀገራችን ተጨባጭ ችግር ተነስተው ለሀገራችን ችግር መፍትሄ ማፈላለግ ሂደት ውስጥ ከወዲሁ የገቡ ስለሆነ መጨረሻ ላይ ላነሳሹው ጥያቄ መልስ ይሆናል ብዬ ገምታለሁ። ይሄ ጅምር በዚህ አሁን ባለበት ከቀጠለ በጥቂት ወጣቶች ዘንድ የሚታየው የፈጠራ ባህል በብዛት እየሰረጠና እየሰፋ ከሄደ አብዛኛው ሰው በእነዚህ ወጣቶች ውጤት እየተበረታ እና እየተጋጋለ ወደዚህ ከገባ ወደ ፈጠራ አስተሳሰብ ከገባ ምናልባት የተሰጠን በሀያ በሰላሳ በአርባ አመት ጊዜ ውስጥ አገራችን ለለውጥ የሚትበቃበት የእኛዎቹም ልጆች እንደ ሌሎቹ ሀገር ሳይንቲስቶች የሚታወቁበት ጊዜ ሩቅ አይሆንም ብዬ ተስፋ አደርጋለሁ። የአብዛኛውን ስሜት ወደዛ መጽሐፍ ከቻል የሚጎላቸውን ነገሮች ማሟላት ከተቻለ ለሀገር ያለው ጠቀሜታ በጣም ከፍተኛ ነው ብዬ አምናለሁ። እሽ እንግዲህ ጊዜያችንም እያጠረ ስለሆነ ዶክተር የራስ ወርቅ በዚህ ላይ የመጨረሻ የሚሉት ነገር ካለ እንግዲህ። እዚህ ላይ እኔ ጫን የምለው ምንድን ነው፣ እነኚህ አሁን ዶክተር ገብሬ ጥሩ አዝማሚያዎች ናቸው። እነኚህ ከተበረታቱና ከተስፋፉ ብሩህ ተስፋ ይጠብቃታል ሀገራችን። ያለው እንደ ተጠበቀ ሆኖ ታዲያ እነኚህን ጥሩ ጥሩዎቹን ጅምሮች እንዲስፋፉ ለማድረግ ምንድን ነው መደረግ ያለበት የሚለው ነው እኔን የሚያሳስበኝ። ወይም ደግሞ እነኚህ እንዳይጨናገፉ እና አጥፊ የሆነ የሆኑ ሁኔታዎች እንዳያይሉ ምን ማድረግ ይቻላል ነው። እንግዲህ ሀገራችን ውስጥ የሚመረቱ ምርቶች በውጭ ሀገር ተወዳዳሪ እንዲሆኑ አገራችን ውስጥ ያሉ ችግሮች የሚፈቱበት ቀላል የሆኑ አገሪያዊ የሆኑ መንገዶች ቅድም እሱ እንዳላቸው የሚፈጠሩ ከሆኑ ጥሩ ነው። ይህን ለማድረግ ግን ይህን ለማድረግ ግን ሳይታክቱ የትምህርት ጥራት መውደቅን ማዞርና መቀልበስና የትምህርት ጥራት እየጎለበተ እንዲሄድ ማድረግ ያስፈልጋል። ይህም ትምህርት በአጠቃላይ የቴክኖሎጂ እውቀትን የሚያቅፍ ነው። እንደዚሁም ደግሞ ከቴክኖሎጂ ወይም በጣም ቁሳዊ ከሆኑት ወይም ናቹራል ሳይንስ ጋር ከተያዙት ውጭም አልፎ በሶሻል ሳይንሱም ረገድ እንደዚሁ የጠራ እውቀት እንዲኖር ማድረግ ያስፈልጋል። ከዚህ ጋር እንግዲህ ተያይዞ ደግሞ የሚሰሩ የሚጣጣሩ ሰዎችን የሚክስ የሚሸልም አይነት የኢኮኖሚ ሁኔታ የሚሰንፉ የሚለግሙ የሚያለምጡትን ደግሞ የሚቆጣጠር የሚቀጣ አይነት ሁኔታ መኖር አለበት እንጂ በሙስና አረንቋ ውስጥ ገብቶ ምንም ያልሰራ ምንም ያልደከመን የሚያወጣ የሚሸልም እና ደግሞ ብዙ ተስፋ ኑሯቸው የሚጣጣሩ ሰዎችን ደግሞ የሚቀብር አይነት ስርዓት መገታት አለበት። ይሄ ዋና ነገር ይመስለኛል። እሺ እንግዲህ ዶክተር የራስ ወርቅ አድማሴ ዶክተር ገብሬ እንቲሶ ቲሶ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። እናመሰግናለን። እናመሰግናለን።